ጤናና አካባቢ ይህ ከጀርባ የምትሰሙት በዋሳ ከተማ የአባኮዳ የቆሻሻ አስወጋጅና መልሶ መጠቀም ማህበር አባላት ድምፅ ነው። በዚህ ስፍራ ከከተማዋ የተለያዩ አካባቢዎች የተሰበሰበው ቆሻሻም አነስተኛ ተራራ በሚያህል መጠን ተከምሮ ይታያል። የማህበሩ አባላት ከዚህ የቆሻሻ ቁልል ውስጥ ተመልሰው በጥቅም ላይ ሊውሉ የሚችሉትን በየአይነታቸው በመለየት ሥራ ተጠምደዋል። ጤና ስጥልኛ አድማጮች፣ የዛሬው ሳምንታዊው የጤናና የአካባቢ ዝግጅታችን በሐዋሳ ከተማ ቆሻሻን መልሶ በጥቅም ላይ ለመዋል እየተደረገ ያለውን ጥረት ያስቃኘናል። አብራችሁን ቆዩ። በርካታ የአካባቢ ተቆርቋሪዎች እንደሚስማሙት የፕላስቲክ ውጤቶች ከኒውክሌር ቦምብ ባልተናነሰም የምድራችን ትልቅ ስጋት በመውል ላይ ይገኛሉ ብሎ ያምናሉ። በኢትዮጵያ ያለውን የምጣኔ ሀብት መነቃቃት ተከትሎም ፕላስቲክን ለተለያዩ ምርቶች መያዣና ማሸጊያነት የመጠቀሙ ልምድ እየጨመረ መምጣቱ አገሪቱን የዚህ ስጋት ተጋሪ እንድትሆን አድርጓታል። ከፌዴራሉ ንግድና ኢንዱስትሪ ሚኒስቴር የተገኘው መረጃ እንደሚያመለክተው በአሁኑ ወቅት በኢትዮጵያ ከስልሳ በላይ የታሸጉ ውሃዎችን የሚያመርቱ ፋብሪካዎች በስራ ላይ ይገኛሉ። ጥቅልና ብትን የምርት ማሸጋ ፕላስቲኮችን የሚያመርቱ ፋብሪካዎች ቁጥርም ከዚህ እንደማይተናነስ ነው የሚገመተው። ትልቁ ችግር ታዲያ የፕላስቲክ ውጤቶቹን ማምረቱ ላይ ሳይሆን ከአገልግሎት በኋላ የሚወገዱበት መንገድ የአካባቢ ብክለት እያስከተለ መገኘቱ ላይ ነው። የፕላስቲክ ብክለት ተጋላጭነት ከተጋረጠባቸው ከተሞች አንዱ አይሆነችው ሐዋሳም ችግሩን አስቀድሞ ለመከላከል የሚያስችሉ ተግባራትን ማከናወን ከጀመረች ዓመታትን አስቆጥራለች። በከተማዋ በተደራጁ ማኅበራት አማካኝነት የፕላስቲክ ውጤቶች ዳግም በጥቅም ላይ የሚውሉበት አሰራር ገቢራዊ የሆነ ይገኛል። በዚሁ ተግባር ላይ ከተሰማሩት ማኅበራት መካከል ደግሞ የአባኮዳ የቆሻሻ አስወጋጅና መልሶ መጠቀም ማኅበር ይገኝበታል። የማኅበሩ ሰብሳቢ አቶ ዘውዴ አበበ በማህበሩ የስራ እንቅስቃሴ ዙሪያ ተከታዩን ገልጸውልኛል። ይህን ማህበር ስንመሰረት በሶስት ሰዎች ነው የመሰረት ነው። ትንሽ ሰራተኞች ነበሩን መጀመሪያ ላይ ወደ ስድስት የሚደርሱ። በአሁኑ ሰዓት ሰላሳ ሁለት የሚደርሱ ሰራተኞች አሉን እና ቤዚካሊ ስራችን የሚያተኩረው ቆሻሻ ማስወገድ ላይ ነው። የደረ ቆሻሻ አይነቶች እንዴት ነው አካባቢውንና ህብረተሰቡን ላይ ጉዳት ሳያደርሱ ተቆጣጥረን በአግባቡ ማስወገድ የምንችለው በሚል ሁኔታ ላይ አተኩረን ስንሰራ ነው የቆየ ነው። ከምናገኘው ዋነኛ ቆሻሻ መካከል አንዱ የፕላስቲክ ዝርያዎች ናቸው። እነዚህ የፕላስቲክ ዝርያዎች በቀላሉ የማይበሰብሱ በመሆናቸው በአካባቢው ላይ በአጭር ጊዜ ሚሆን በረዥም ጊዜ ተጽዕኖ ማሳደር የሚችሉ ናቸው። በተለይ ሀዋሳ ከተማ ቆሻሻ መቆጣጠር አስመልክቶ ልጁ የሚያደርገው ነገር የአዋሳ ሐይቅ በከተማዋ በቅርብ ርቀት ላይ የሚገኝ በመሆኑ በእነዚህ የፕላስቲክ ቆሻሻዎች አማካኝነት ሐይቁ ሊጎዳ ይችላል። ሐይቁ ሊበከል ይችላል። ከሐይቁ ጋር አብሮ ደግሞ ሐይቁን ተገና አድርገው የሚኖሩ ብዙ እንስሳቶች አሉ፣ አዋፍ ዝርያዎች አሉ፣ የአሳ አይነቶች አሉ። እነዚህ ካሁኑ በቂ ቁጥጥር ካልተደረገ ወደፊት የቆሻሻ አይነት እየበዛ በመጣ ቁጥር ሐይቁን ጉዳት ላይ ሊጥለው ይችላል። እኛም ፕላስቲክ ዝርያዎችንም በአግባቡ ካልተቆጣጠር ተመሳሳይ አደጋ በሐይቁ ላይ ሊደርስ ስለሚችል በተቻለ ይሄ መጠን ማህበር የፕላስቲክ ዝርያዎችን በቁጥጥር ስራ ውሎ እነዚህን ለሪሳይክሊንግ ስራ የሚያውብልበትን ሁኔታ ስናመቻችን የቆየ ነው። የአባ ኮዳ የቆሻሻ አስወጋጅና መልሶ መጠቀም ማህበር ከከተማዋ የሚሰበስባቸውን የፕላስቲክ ውጤቶች መልሰው ወደሚጠቀሙ ፋብሪካዎች በማቅረብ ብቻ የተወሰነ እንዳልሆነ ሰብሳቢው አቶ ዘውዴ ይናገራሉ። ይልቁንም የተለያዩ የመገልገያ ቁሳቁሶችን በማምረትና ቆሻሻን ወደ ገንዘብ በመቀየር ለአረንጓዴ ልማት የራሳቸውን አስተዋጽኦ በማበረከት ላይ እንደሚገኙ ነው ሰብሳቢ የሚያስረዱት ይሄንን ነገር ከጀመርን ጊዜ ጀምሮ እያሳደግን አሁን የገበያ ትስስር ፈጥረን እነዚህን የፕላስቲክ ዝርያዎች በራሳችን ቦታ ላይ ለወደፊት ሪሳይክል አድርገን ሌላ ምርቶች ለማምረት እቅድ አለን። ለጊዜው ግን የፕላስቲክ ፋብሪካዎችን ከአዲስ አበባ ጋር ግንኙነት በማድረግ አዲስ አበባ ከሚገኙ የተለያዩ ፕላስቲክ ዝርያዎች እነዚህን ቀጥታ ወደ አዲስ አበባ እልካለን። ማለት ልክ እስኪሆንልን ድረስ ግቢ ውስጥ እናጠራቅማለን። ከዚህ እንደምታየው እነዚህ ፌስታሎች ናቸው። ከውስጥ ከዛ በማዳበሪያ እናጠራቅማቸዋለን። ከዛ ተጭኖ ቀጥታ ወደ ፕላስቲክ ፋብሪካ ይሄዳል ማለት ነው። ሌላው የፕላስቲክ ዝርያ ደግሞ ፖሊስትሪን የምንለው ይሄ እቃዎች በመርከብ ሲጓጓዙ ለእቃው ኩሽን ሆነው የሚያገለግሉ ማሽኑ እንዳይጎዳ ማለት ነው። እነዛ ቡሾች በብዛት እናገኛለን። ፋብሪካው ማሽኖችን ሲያመጣ በቡሾች ተደግፈው ነው የሚወጡት። እነዚህም የፕላስቲክ ዝርያዎች ናቸው። እነዚህ የፕላስቲክ ዝርያዎች ብዙ ጊዜ ለሪሳይክሊንግ ጥቅም ውለው እና እኛ በራሳችን የተለያየ ሪሰርች እናደርጋለን እና በሂደት አንዳንድ ነገሮችን ሙከራ እያደረግን ከነዚህ ፕላስቲክ ፖሊስትሪን ከሚባለው ፕላስቲክ ኩሽን የተለያዩ የቤት ቁሳቁሶችን ማምረት ጀመረ አልጋ እንሰራለን፣ የአልጋ ድጋፎች እንሰራለን፣ ቤት ሳይድ ቴብል እንሰራለን፣ ከመደርደሪያ እንሰራለን ከነዚህ ብሶዎች። ስለዚህ ጠቀሜታቸው ከፍ ያለ ነው ማለት ነው። ይሄንን ጥቅም ላይ በምናውልበት ጊዜ ደግሞ እኛ በሌላ መንገዱ ለዚህ ስራ ጥቅም ላይ ሊውል የነበረው የእንጨት መጠን ቀነስን ማለት ነው። ያ ማለት በተዘዋዋሪ መንገድ አረንጓዴ ልማትን እየደገፍነው ማለት ነው። እንግዲህ ከዚህ አንጻር ነው እኛ የምናየው። በአባ ኮዳ የቆሻሻ አስወጋጅና መልሶ መጠቀም ማህበር ከተማዋን ከቆሻሻ ብክለት ከመታደጉ በተጨማሪ ለከ ከተማ ወጣቶች የስራ እድል ለመፍጠር መቻሉ በራሱ ጥቅሙን ባለብዙ ዘርፍ አድርጎታል ማለት ይቻላል። በሐዋሳ ከተማ ዳርቻ ላይ በሚገኘው የማህበሩ የቆሻሻ ማከማቻና መለያ ቅጥር ግቢ ውስጥ በስራ ላይ ያገኘዋቸው ወጣቶችም የስራ እድል ተጠቃሚ መሆናቸውን ነግረውኛል። ስሜን አበባ አላሙ ባላለው፣ ግን እዛ ከመጣው በፊት ስራ የለኝም ስራ አግኝቼ አሁን ሳርቼ ተጠቃሞኛለሁ። ተመጥቼ ብዙ ትምህርት ተምረናል። ያው ስራ መጀመሪያ እንትን እዚህ ቆሻሻ ምናምን የሚለዩበት ስራ ነው የምንስራው። አሁን ቆይቻለሁ የሁለት አመት ምናምን ሆኖኛል። ስራ የምሰራው ያው እንትን ነው ቆሻሻ ካርቶኖች ምናምን እየለየን ፔስታል የተለየ ምናምን እየለየን ነው የምንጭ ነው። ከዛ የጭነን ደግሞ ልቃ አቅምን ደግሞ መኪና ላ ጭነ ወደ አዲስ አበባ ነው። ምን ተጠቃሚ ነኝ በጣም በወር ቢያንስ ሺ አምስት መቶ ነው የሚያገኝ። የደቡብ ክልል አካባቢ ደንና የአየር ንብረት ለውጥ ቁጥጥር ባለስልጣን በሃዋሳ ከተማ ቆሻሻን መልሶ በጥቅም ላይ ለመዋል የተጀመረው እንቅስቃሴ ውጤት እየታየበት ነው ይላል። ባለፈው የ2010 በጀት ዓመት ብቻ ከፍተኛ መጠን ያላቸው የፕላስቲክ ውጤቶችን መልሶ በጥቅም ላይ በመዋል ከተማዋን ከብክለት ለመከላከል መቻሉን ነው የባለስልጣኑ ዋና ዳይሬክተር አቶ ሳሙኤል ቀቀበው የሚናገሩት እንግዲህ የፕላስቲክ ሁኔታ እንስና አሁን ባለንበት ደረጃ አሁን አሁን እራሱ ባለንበት ሁኔታ አሳሳቢ ችግር ነው እያስከተል ያለው እንዳየው አሁን በክልላችንም ውስጥ የዚህ የታሸገ ውሃ ማምረት ለተሳተፉ አካላት ወደ ሰባት አካባቢ ደርሰዋል። እነዚህ አካላት ደግሞ በአብዛኛው ይህን ፕላስቲክ ውሃ በፕላስቲክ ውሃ እያሸጉ ከመላክ ውጪ እነዚህ ወደ የቦታ የተበተኑ ፕላስቲኮቹን ሰብስቦ ጥቅም ላይ ከመዋል አኳያ በጣም ከፍተኛ ክፍተት አለባቸው። ይበትናሉ፣ ነገር ግን አይሰበስቡ። ስለዚህ አሁን ደግሞ ህብረተሰቡ ደግሞ እነዚህ የታሸ የታሸጉ ውሃዎችን የመጠቀም ፍላጎቱ ከጊዜ ወደ ጊዜ እየጨመረ እያደገ መጥቷል። ሁለተኛ ደግሞ በተለይም የቱሪስት ፍሰት ባለባቸው ሰፋፊ ከተሞች ባሉባቸው አካባቢዎች በእነዚህ አካባቢዎች የዚህ የታሸጉ ውሃዎችን የመጠቀም ልምዱ እያደገ እየጨመረ ከመምጣት ጋር ተያይዞ አሁን በክልላችን በጣም ትንሽ ከተማ ከምትለው ከተማ አንስቶ እስከ ትልልቆቹ ከተሞች ድረስ የዚህ የፕላስቲክ ብክለት በጣም ከፍተኛ ደረጃ ላይ እንደደረሰ ነው እኛም የተመለከትነው። እና አሁን እየሰራን ያለነው አንዱ ይሄ ነው። አሁን በብዛት ያሉት ለስላሳ የተለያዩ ለስላሳ መጠጦችም ጭምር ይሄዱበታል፣ ይሸጡበታል። እነዚህን በተመለከተ አሁን አንድ ስራ ጀምረናል። በተለይ በአዲስ አበባ አንድ ኮባ የሚባል ድርጅት አለ። አሁን እነዚህ ፕላስቲኮች ሰብስቦ ፈጭቶ ወደ ውጭ ወደ ጣሊያን ሀገር ኤክስፖርት የሚያደርግ ድርጅት አለ። ከዚህ ድርጅት ጋር ቺፋ ከሚባል መንግስታዊ አካልነት ድርጅት አንድ ላይ በመተባበር አዋሳ ላይ ይህንን ፕላስቲክ ሰብስቦ ለገበያ አቅርቦ ወደ ዛኛው ወደ ፋብሪካ የሚያቀርቡ ማህበራት ተደራጅተው አሁን እየሰራልበት ሁኔታ ነው ያለው እና በ2010 ብቻ ወደ 220 ኪሎ ግራም እና ከአካባቢ የተሰበሰበ ያ ማለት እንግዲህ ከስድስት ሚሊዮን በላይ የፕላስቲክ ውጤቶችን ሰብስበን ለፋብሪካ እንዲቀርብ የተደረገበት ሂደት ነው ያለው። እንደ አቶ ሳሙኤል ገለጻ አሁን በዋሳ ከተማ የተጀመረውን ፕሮጀክት በቀጣይ ወደ ሌሎች ከተሞች ለማስፋፋት በክልሉ አካባቢ ደንና የአየር ንብረት ለውጥ ቁጥጥር ባለስልጣን አማካኝነት የአዋጭነት ጥናት በመካሄድ ላይ ይገኛል። ጥናቱ ሲጠናቀቅ በክልሉ አብዛኞቹ ከተሞች የቆሻሻ ውጤቶችን መልሶ በጥቅም ላይ በመዋል የአካባቢ ብክለትን የመከላከሉ ስራ በስፋት እንደሚቀጥል ነው ዋና ዳይሬክተሩ ያመላከቱት። በየደረጃው ለምሳሌ ቅድም እናልከው ለምሳሌ ሆሳና ከተማ የሚወሰድ እንደሆነ ሆሳና ከተማ በዙሪያ በርካታ ከተሞች አሉ። ከነዛ ከተሞች ተሰብስቦ ወደ ሆሳና ይመጣበትና እንደዚሁ እየተጨፈለቀ ለፋብሪካ የሚደርስበት፣ ሶዶ ወላይታ ላይ እንደዚሁ ደግሞ በዙሪያ በርካታ ከተሞች አሉ። ከነዛ ከተሞችና ከሶዶ ከራሱ የሚሰበሰብበት፣ አርባ ምንጭ ላይም እንደዚሁ ደግሞ ከጂንካ አንስቶ እስከዚያ ድረስ እየተሰበሰበ እዛ ክላስተር ላይ እየተጨፈለቁ ለፋብሪካ የሚቀርበት ሁኔታ በዚህ መልኩ እንትን አድርገን አሁን የአዋጭነት ጥናት እየተካሄደ ነው ያለው። እሱ እንደተጠናቀቀ ደግሞ በእነዚህ አካባቢዎች የተደራጁ ወጣቶችን በማስገባት እነዚህን ፕላስቲኮች የማሰባሰብ ስራዎችን እንሰራለን ብለን ይሄን ወስደናል። ይሄን ጋር አድርገን ስናበቃ ግን በሂደት በሁሉም ከተሞች እነዚህ ስራዎች የሚሰሩበት ሁኔታ እንፈጥራለን ማለት ነው። አድማጮቻችን በዋሳ ከተማ ቆሻሻን መልሶ በጥቅም ላይ ለመዋል የሚደረገውን ጥረት የተመለከትንበት የዛሬው የጤናና የአካባቢ ዝግጅታችን በዚሁ አብቅቷል። በሰላም ቆዩን።